ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ክሽፈት የገጠመው የድምፅ ለፓርላማ ሕዝበ ውሳኔ አንደኛ ዓመቱን አስቆጠረ። የዩናይትድ ስቴትስ ሕግ አስከባሪ አካላት በዶናልድ ትራምፕ ላይ ሊቃጣ የነበረውን የግድያ ሙከራ ማክሸፋቸውን አስታወቁ። ጃኒክ ሲነር ኖቫክ ጆኮቪችን ረታ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የግል የሕግ መወሰኛ ምክር ቤት አባሏ ሊንዳ ቶርፕ የድምፅ ለፓርላማ ሕዝበ ውሳኔ የተካሄደበት አንደኛ ዓመት መታሰቢያን አስመልክተው ሂደቱ አውስትሬልያን የከፋፈለ ነበር ሲሉ ተናግረዋል። ከመላ አውስትሬልያ በሕዝበ ውሳኔው የድምፅ አሰጣጥ ወቅት 60 ፐርሰንት አብላጫ የድጋፍ ይሁንታ የተገኘው ከአውስትሬልያ መዲና ግዛት ብቻ ነው። ሴናተር ቶርፕ ከቶንም ሕዝበ ውሳኔ ሊካሄድ ይገባ እንዳልነበር ለስካይ ኒውስ ሲናገሩ፣ አንደኛ ደረጃ ትምህርት ቤት ውስጥ የማውቀውን እውነት ሳይሆን የተለየ ታሪክ ከተነገራቸው ሰዎች ውስጥ አንዷ ነበርኩ። ይህችን ሀገር ሁላችንም ተመሳሳይ አተያይ ላይ ወደምንሆንበት ጉዞ ማምጣት ያሻል። ይሁንና በጣሙን ግልጽ ነው ከቶውንም ከተመሳሳይ አቋም ላይ አንድርስም። በጭራሽ ከዚህ ደረጃ ላይ መድረስም አልነበረብንም ብለዋል። የዩናይትድ ስቴትስ የሕግ አስከባሪ ኃይላት በጥሩ ዕቅድና የጸጥታ ዝግጅት ሳቢያ በዶናልድ ትራምፕ ላይ የተቃጣውን ሦስተኛ የግድያ ሙከራ ማምከን መቻሉን አስታወቁ። አንድ በርካታ ጠመንጃዎችን የታጠቀ የ49 ዓመት ግለሰብ ዶናልድ ትራምፕ ካሊፎርኒያ ውስጥ የምረጡኝ ዘመቻ እያካሄዱ ባለበት ወቅት ግድያ ሳይፈጽም በቁጥጥር ስር ውሏል። ግለሰቡም የላስ ቬጋስ ነዋሪና ስሙም ቬም ሚለር እንደሚባል ተነግሯል። የመኪናው መለያ ቁጥርና ጠመንጃዎቹም ሕጋዊ ያልነበሩ ሲሆን የተቀባበለና ከፍተኛ የተኩስ አቅም የነበረው እንደነበርም ተመልክቷል። በሚቀጥሉት ሁለት ሳምንታት ውስጥ የአራተኛና አምስተኛ ትውልድ የስልክ አገልግሎቶችን ለማጠናከር ሲባል የሶስተኛ ትውልድ የስልክ አገልግሎት ማክተምን ተከትሎ አውስትራሊያውያን ስልኮቻቸው መስራት አለመስራታቸው እንዲያረጋግጡ ማሳሰቢያ ተሰጥቷል። ከሶስተኛው ትውልድ ወደ አራተኛውና አምስተኛው ትውልድ የሚደረገው የአገልግሎት ማጠናከሪያ ለውጥ የአውስትራሊያን ተንቀሳቃሽ ስልክ አውታረመርብ የዳታ አቅም ፍጥነትና ብቃትን ከፍ ያደርጋል ተብሎ ይጠበቃል። ይሁንና በለውጡ ሳቢያ የአሮጌ ቴክኖሎጂ የእጅ ስልኮች ተጠቃሚ የሆኑ ግለሰቦች 000 በመደወል የአደጋ ጥሪ ማድረግ መሳንን አክሎ የአገልግሎት ተጠቃሚ እንዳይሆኑ ያደርጋል። ሦስተኛው ትውልድ ተጠቃሚ የሆኑ ሦስተኛውን ትውልድ ተጠቃሚ የሆኑ የሕክምና ቁሶችም እንዲሁ አገልግሎቱን የሚያጡ ይሆናል። ኮሚኒኬሽን ሚኒስትር ሚሼል ሮላንድ ግለሰቦች የግንኙነት ቁሶቻቸው ይሰሩ አይሰሩ እንደሁ ለማረጋገጥ ችላ እንዳይሉ አሳስበዋል። አያይዘውም ጠቃሚ ነው። ስለምን የአራተኛ ትውልድና አምስተኛ ትውልድ የሞባይል ቴክኖሎጂን ቅልጡፍ እንዲሆን ይረዳልና እናም ለአውታረ መረቦቻችን ብቃትና ፍጥነትን የተሻለ ያደርጋል። ኦክቶበር 28 የሚያከትመው የግንኙነት ሽግግር በፍጥነት እየመጣ ነው። አውስትራሊያውያን የቴክኖሎጂዎቻቸውን መስራት አለመስራት ከወዲሁ እንዲያረጋግጡ አበረታታለሁ። ከሶስተኛ ትውልድ አገልግሎት ጋር ተገናኝተው ያሉ የሕክምና ማንቂያዎችንና ጮልዴ እጅ ሰዓቶችን ጨምሮ ብለዋል። የአውስትሬልያ ፌዴራል መንግሥት ለወፍ ጉንፋን መከላከያ የሚውል 95 ሚሊየን ድጎማ ማድረጉን አስታወቀ። ምንም እንኳ አውስትሬልያ ከሄች አምስት ኤን አንድ ኢንፍሉዌንዛ ነጻ አገር ብትሆንም የአውስትሬልያ ገበሬዎች ኢንፍሉዌንዛውን ለመከላከል ቅድመ ዝግጅት ማድረግን ይሻሉ። ለአውስትሬሊያ የድንበር ኃይል ኮሚሽን አዲስ ኮሚሽነር ተሰይመዋል። ጌቨን ሬይኖልድስ ኖቬምበር 10 አዲሱ ኮሚሽነር ሆነው ቃለ መሐላ ፈጽመዋል። ኮሚሽነር ሬይኖልድስ የኔቶና የአውሮፓ ኅብረት የአውስትሬሊያ ተወካይ መሆኑን ጨምሮ ለ40 ዓመታት በጦር ኃይል ውስጥ አገልግሎትን ያበረከቱ ናቸው። የዓለም ጤና ድርጅት ከኦክቶበር አንስቶ ሠራተኞቹ በሰሜናዊ ጋዛ የሕክምና አገልግሎቶችና ሌሎች እርዳታዎችን ለፍልስጤማውያን ማበርከት አለመቻሉን አስታወቀ። በፍልስጤም የሚዲያ ሪፖርቶች መሠረት አርብ ዕለት በሰሜናዊና ማዕከላዊ ጋዛ የእስራኤል አየር ጥቃቶች መፈጸማቸውንና አርባ ያህል ሰዎች መገደላቸው ተመልክቷል። ይህ በእንዲህ እንዳለም የእስራኤል ታንኮች የተባበሩት መንግስታት የሰላም አስከባሪ ኃይሎች ቅጥር ግቢን ጥሶ መግባቱ ተመልክቷል። ይሁንና በእስራኤል በኩል የታንከኞቹ ጥረት የቈሰሉ ወታደሮችን ለማገልገል እንደነበረ ተጠቅሷል። ኖቫክ ጆኮቪች በሻንግሃይ ማስተርስ በጃኒክ ሲኒር በመረታቱ የሜዳ ቴኒስ ውድድር መቶኛውን የአሸናፊነት ድል ለባሕር መዝገብ እንዳበቃ ሆኗል። ሲነር በዚህ ዓመት ሁለተኛ ዋና ግጥሚያዎችን አክሎ በጥቅሉ የሰባት ሻምፒዮና ባለቤት ለመሆን በቅቷል። ሲነር ጆኮቪችን የረታው ሰባት ስድስት ስድስት ሦስት በሆነ ውጤት ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 67 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 79 ኢትዮጵያ ብር ከ92 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናስመልን። ፐርስ ብራ ይሆናል፣ ዝቅተኛ 13 ከፍተኛ 22። አድላይድ ብራ ይሆናል፣ ዝቅተኛ 18 ከፍተኛ 29። ሜልበርን ሊያካፋ ይችላል፣ ዝቅተኛ 11 ከፍተኛ 24 ሆበርት በከፊል ደመናማ ይሆናል ዝቅተኛ አምስት ከፍተኛ 18። ካምብራ ብራ ይሆናል ዝቅተኛ 9 ከፍተኛ 19። ሲድኒ ብራ ይሆናል ዝቅተኛ 15 ከፍተኛ 21። ብሪስበን ብራ ይሆናል ዝቅተኛ 16 ከፍተኛ 26። ዳርዊን ብራ ይሆናል ዝቅተኛ 26 ከፍተኛ 33። አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 11 ከፍተኛ 22። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ክሽፈት የገጠመው የድምፅ ለፓርላማ ሕዝበ ውሳኔ አንደኛ ዓመቱን አስቆጠረ። የዩናይትድ ስቴትስ ሕግ አስከባሪ አካላት በዶናልድ ትራምፕ ላይ ሊቃጣ የነበረውን የግድያ ሙከራ ማክሸፋቸውን አስታወቁ። ጃኒክ ሲነር ኖቫክ ጆኮቪችን ረታ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።